በቤንሻንጉል ጉሙዝ ክልል ያለውን የጸጥታ ችግር በመፍራት የሰብአዊ ድጋፍ ለማጓጓዝ ለሰጉ የተሽከርካሪ ባለንብረቶች ዜግነት ግዴታቸውን እንዲወጡ ጥሪ ቀረበ። በክልሉ አስር ሺህ የሚጠጋ ተፈናቃይ መኖሩንና ከመንግስትም ሆነ ከረጂ ድርጅቶች ድጋፍ የተገኘ ቢሆንም አካባቢው ባለው የጸጥታ ስጋት ምክንያት ከፌዴራልም ሆነ በክልሉ ውስጥ ወደ ተለያዩ አካባቢዎች እህል ለማድረስ አለመቻሉን የቤንሻንጉል ጉሙዝ ክልል መንግስት ገልጿል። ተፈናቃዮቹ ባሉበት ከተማ የሚገኙ ነዋሪዎች ቤታቸውን ለቀው ከ15 እስከ 20 የሚደርሱ ሰዎችን በየቤታቸው እያስተናገዱ መሆኑን ገልጸው ተፈናቃዮቹ ምስጋና አቅርበዋል። አስቴር ምስጋናው ዝርዝሩን ይዛለች። በቤኒሻንጉል ጉምዝ ክልል መተከል ዞን ካሉት ስድስት ወረዳዎች ውስጥ በአምስቱ ወረዳዎች መቶ ሺህ የሚጠጉ ተፈናቃዮች በአሁኑ ሰዓት ይገኛሉ። ለእነዚህ ተፈናቃዮች የሰብአዊ ድጋፍ እርዳታ በወቅቱ ለማድረስ መቸገራቸውን ነው የክልሉ አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቀ የታሲሳ የተናገሩት። ምክንያቱን ሲገልጹ ደግሞ በአካባቢው ባለው የጸጥታ ስጋት የተሽከርካሪ ባለንብረቶች መምጣት ባለመፈለጋቸው ነው ብለዋል። ትራንስፖርተሮች እንደዚህ ጸጥታ ባለበት ቦታ ላይ አንሄድም ማለት እና አቅርቦቱ እያለ የትራንስፖርተሮች እንቢጠኝነት አለ። ከፌደራል ኦልሬዲ በግልጽ እየሰማን ነው ያለ ነው። ሁለተኛ ከመጡ በኋላ ያው የፌደራል ፖሊስና የመከላከያ ኃይል ናቸው የሚያጅቡት የእነሱም ፕሮግራም ጠብቆ ነው የሚያጅቡት እና ለዚህ አንድ ሁለት ቀን የመቆም ነገር አለ። ይህንን እንደ እንትን አድርጎ ነው አንድም የሚሉት እና አቅርቦቱ ምንም ችግር እንደሌለ ተዘጋጅቶ ተቀምጦ እንዳለ ነው ከብሔራዊ አደጋ ስጋት ስራ አመራር ኮሚሽንም ጋር በግልጽ የተነጋገር ነው ለእርዳታ የሚከፋፈል እህልን መጫን እና በረሀብ ለሚሰቃዩ ሰዎች በሰዓቱ መድረስ የኢትዮጵያዊነት አንዱ መገለጫ በመሆኑ የተሽከርካሪ ባለ ንብረቶች የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። በዚህ ጊዜ ገንዘብ ብቻ ሳይሆን የምናገኘው ትርፍ ካልኩሌት የምናደርገው ፕሮፊት ብቻ ሳይሆን ህዝብ ነው። ይሄ ደግሞ በሃይማኖትም በኩል ከእግዚአብሔርም የሚያገኙት ነገር ስለሆነ በዚህ ጊዜ ዜጎችን ማገዝ እንዲያውም ይሄልና ትርፍ እና ጥቅም ሊሆን ስለሚችል እርካታ ሊሆን ስለሚችል፣ በዚህ ጊዜ ህዝባቸውን ቢያግዙ በዚህ ባገኙት ሀብት ህዝባቸውን ቢታደጉ ኢትዮጵያዊነታቸውን ቢገልጹ ወንድማማችነታቸውን ቢገልጹ እና ለራሳቸው እና ለህዝባቸው ታሪክ አስመዝግቦ ቢያልፉ እንጂ መኪናቸውን አቁሞ ህዝብ ቢያልቅ የታሪክ ተወቃሽ ስለምንሆን ይሄ በደንብ አያውቁም ብዬ አደለም፣ ግን ያውቃሉ በዚህ ልክ አስበው ኢትዮጵያ እውነታቸውን መንፈስ ቢገልጹ ብዬ ነው የማስተላልፈው። አቶ ታረቀኝ አክለውም ተፈናቃዮቹ ባሉበት አካባቢ ነዋሪዎቹ የሚያደርጉትን ድጋፍ አድንቀው ይህንን በጎ ተግባር አጠናክረው እንዲቀጥሉም አሳስበዋል። አሁን በእኛ በመተከል ዞን አንድ ቦታ ብቻ አይደለም ተፈናቃይ ያለው ዲባቲ ላይም፣ ቡለል ላይ፣ ወንበራ ላይ እንደዚሁም ቻግኒ ላይም ያው አማራ ክልል በአማራ ክልል በኩል ቢሆንም ብዙ ቦታ ነው ተፈናቃይ ያለው እና አንድ ቦታ ላይ ብቻ ነው ተፈናቃይ ያለ ተብሎ የሚመጡም በጎ አድራጎትም ሰዎችም ስላሉ ይሄ ርምት መወሰድ ያለበት ነገር ነው። ጎን ለጎን ደግሞ የመልሶ ማቋቋም እነዚህ ህዝብ ረድተን የት መድረስ ስለማንችል ወደ ቀያቸው ማስመለስ ነው አሁን ትኩረት እየተሰጠ ያለው እና እስከዛ ድረስ ግን ማህበረሰቡ በነበረው ኮንዲሽን ይህንን ህዝብ እያገዘ እንዲቆይ ነው መልእክት አስተላልፎ በቡለነ ወረዳ ተፈናቅለው የሚገኙ ግለሰብም የከተማው ነዋሪ እያደረገ ያለውን ድጋፍ አመስግነዋል። እያንዳንዱ ነዋሪ በቤቱ ከአስራ አምስት እስከ ሀያ ተፈናቃይ እያስተናገደ መሆኑንም መስክረዋል። የከተማ ህዝብ ከአቅሙ በላይ ሆነ እንጂ በደንብ እየተገባከበ ነው። እህል አዋጥቶ አቅሙ የቻለውን እህል እንጀራ አዋጥቶ፣ አምስት አምስት እንጀራ፣ አራት አራት እንጀራ ከነው ነው ይፈጠር ስንት ሰው ይሆናል በአንድ ቤት ውስጥ ያስጠጉ ሰዎች? እስከ አስራ አምስት እስከ ሀያ ሰላሳ ድረስ ያስገባሉ እና ምግባቸውንም ይሸፍናሉ። አዎ ምግባቸውን፣ አራት ቀን አምስት ቀን የሸፈሩ ሰዎች አሁን እስከ አራት ቀን ነው የተሸፈነ ምግብ። የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት በተደጋጋሚ ያደረግኩት ጥረት ለዛሬም አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።